የኢትዮጵያ መንግስት መሰረታቸውን ሶማሊያ ውስጥ ያደረጉ ታጣቂ ቡድኖች ኢትዮጵያውያንን ለተዋጊነት መመልመል ጨምሮ የሚደቅኑት ስጋት አሳሳቢ መሆኑ ይናገራል። ሆኖም የጸጥታ ኃይሎች የሚወስዷቸው ጸረ ሽብርተኝነት እርምጃዎች ስኬታማ መሆናቸውን አበክሮ ያስገነዝባል። በሃሩን ማሩፍ የተጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርበዋለች። የሶማሊያው ታጣቂ ቡድን አልሸባብ ከሁለት ዓመታት በፊት በዚህ ወር ብዙ መቶ ታጣቂዎችን ድንበር አሻግሮ ወደ ኢትዮጵያ ግዛት በመላክ ጥቃት መሰንዘሩ የሚታወስ ነው። ቡድኑ በድፍረት ጥቃቱን ይሰንዝር እንጂ ታዲያ ብዛት ያላቸው ተዋጊዎቹ ተገድለውበታል፣ የተማረኩም አሉ። የአካባቢውን የጸጥታ ጉዳዮች የሚከታተሉ ተንታኞች እንደሚሉት አልሸባብም እንዲሁም በሰሜን ምስራቋ የሶማሊያ ግዛት በፑንትላንድ ያሉ ትናንሾቹ የእስልምና መንግስት ቅርንጫፍ ቡድኖች ኢትዮጵያውያንን በተዋጊነት መመልመላቸውን ቀጥለዋል። ስለ ጉዳዩ ቪኦኤ የጠየቃቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ በጽሁፍ በሰጡት ምላሽ ሽብርተኛው አልሸባብ በአጠቃላይ የአፍሪካ ቀንድና የምስራቅ አፍሪካ አካባቢ ጸጥታና መረጋጋት ላይ ከባድ አደጋ መደቀኑን ቀጥሏል ካሉ በኋላ ይሁን እንጂ ኢትዮጵያ በቀጣናው ካሏት አጋሮቿ ጋር በመተባበር በንቃት የምታከናውነው የስለላና የመረጃ መሰብሰብ ስራ እንዲሁም በአፍሪካ ሕብረት ኃይል ውስጥ የተሰማሩ ወታደሮች ያሏት እንደመሆኗ አሸባሪው ቡድን የደቀናቸውን የጸጥታ አደጋዎች እንዲሁም ቡድኑ በድንበሩ አካባቢ ተጽዕኖውን ለማስፋፋትና ተዋጊዎችን ለመመልመል የሚያደርገውን ሙከራ የመከላከል አስተዋጽኦ አበርክቷል ብለዋል። የኢትዮጵያ የጸጥታ ተቋም አደጋው እንዳለ በመገንዘብ በኢትዮጵያ ድንበር ውስጥ ብቻ ሳይሆን በአፍሪካ ህብረት የሶማሊያ የሽግግር ተልእኮ በምህፃር አትሚስ እና በኢትዮጵያ ብሔራዊ የመከላከያ ኃይሎች ስር ባሉ የሶማሊያ አካባቢዎችም ጭምር አልሸባብ የሚሰነዝረውን ማናቸውንም ስጋት መክቶ ለመመለስ ሳያሰልስ በንቃት እየሰራ ይገኛል ሲሉም ቃል አቀባዩ አክለው ተናግረዋል። አልሸባብና እስላማዊ መንግስት ቡድን አይኤስ በአንዳንዶቹ አካባቢዎቿ ጸጥታዋ የደፈረሰ በሆነችው በኢትዮጵያ ባለፉት ቅርብ ዓመታት ኢትዮጵያውያንን ለተዋጊነት መልምለዋል። በተለይም አይኤስ ከተዋጊዎቹ ጋር እየሰለጠኑ ያሉ ኢትዮጵያውያን ያላቸውን የሚያሳዩ የፕሮፓጋንዳ ቪዲዮ ምስሎችን አሰራጭተዋል። የሶማሊያ ፑንትላንድ ክፍለ ግዛት ባለስልጣናትም በተለያዩ ጊዜያት በተራራማው አልሚስካድ የተባለው አካባቢ ከእስላማዊ መንግስት ቡድን ጎን ተሰልፈው ሲዋጉ የተገኙ ኢትዮጵያውያንን ማርከናል፣ ገድለናል ለፍርድም አቅርበናል ማለታቸው የሚታወስ ነው። ባለፈው ሳምንት ረቡዕ ዕለት የፑንትላንድ የጸጥታ ኃይሎች ዛንዚባር ውስጥ አንድ የአይኤስ ታጣቂ እንደያዙ ተናግረዋል። ግለሰቡ ለመረመሩት ባለስልጣናት አይኤስ ከተፎካካሪው ከአልሸባብ ጋር በሚያካሂደው ውጊያ ሲዋጋ ቆይቶ ቡድኑን እንደከዳና በውጊያው ላይ ኢትዮጵያውያን ማላውያንና የመናውያን አብረውት እንደነበሩ መናገሩን ባለስልጣናቱ አመልክተዋል። ባለፈው ወር ደግሞ የፑንትላንድ ፍርድ ቤት ስድስት ሞሮካውያን ላይ የሞት ቅጣት ፍርድ ያስተላለፈ ሲሆን አንድ ኢትዮጵያዊ ደግሞ በ10 ዓመት እስራት እንዲቀጣ ፈርዶበታል። የአይኤስ ተዋጊዎች ቁጥር ቀደም ብሎ ከ100 እስከ 400 እንደሚሆን የተነገረ ይሁን እንጂ አንድ ተንታኝ እንደሚሉት ግን በዚህ ዓመት ቁጥሩ አሻቅቧል። ቀድሞ የፑንትላንድ የደህንነትና የፖሊስ አዛዥ የነበሩት ብርጌደር ጀነራል አብዲ ሐሰን ሁሴን እንደሚሉት የሌላ ሀገር ዜጎች የሆኑት ተዋጊዎች ብቻ ከ500 እስከ 600 ይደርሳሉ። ስለ አሃዙ በአካባቢው ባለስልጣናት ማረጋገጫ አልተገኘም። አብዛኞቹ አዲሶቹ ተመልማዮች የመካከለኛው ምስራቅ እና የሰሜን አፍሪካ ሰዎች እንደሆኑ የተነገረ ሲሆን በርከት ያሉ ኢትዮጵያውያንም አሉባቸው ተብሎ ይታመናል። የዳኢሽ ወይም አይኤስ ተዋጊዎች ቁጥር በሀምሳ ከመቶ ጨምሯል። ለዚህም ብዙ ምክንያቶች አሉ። የሚበዙት የሚመጡት ከኢራቅና ከሶሪያ ነው። ከአፍጋኒስታን ሳይቀር ይመጣሉ። በሽብርተኛ ጦርነታቸው የነበሯቸውን ይዞታቸውን በዚህ ዓመት ስለተነጠቁ ከሀገር ውስጥ ግፊት ይደረግባቸዋል። በአልሸባብ ተዋጊነት የከዳውና በአሁኑ ወቅት አስተያየት ሰጪ የሆነው ኦመር መሀመድ አቡ አያን እንደሚለው አይኤስ በአሁኑ ወቅት ወጣቶችን በተዋጊነት እንዲገቡለት ለመሳብ የቡድኑን ነሺዳዎች በአማርኛ የሚተረጉም ኢትዮጵያዊ ሰባኪ አለው። ላኪን ይ ሰመየን ይ ሽርከ ሲ ግ ውላን ይ ባት ነጋዴዎች ላይ ያስገደዱ ገንዘብ ይነጥቁ ጀመር። እምቢ የሚሉትን የጥቃት ኢላማ አደረጓቸው። ያን ካደረጉ በኋላ ከኢትዮጵያ ተሰደው የመጡ ፍልሰተኞችን ሳቡ። በአማርኛ ተርጉሞ የሚያሰማላቸው ኢትዮጵያዊ አላቸው። የኢትዮጵያ መንግስት የዜጎቹን በአልሸባብና በአይኤስ የመመልመል ጉዳይ በስፋት የሚፈጸም ከባድ ችግር አድርጎ እንደማይመለከተው የውጭ ጉዳይ ሚኒስቴር ቃል አቀባዩ ነቢዩ ተድላ ተናግረዋል። የሚመለከታቸው የጸጥታና የስለላ ባለስልጣናት ሁኔታውን በቅርበት በመከታተል ኢትዮጵያውያንን በተለይም ወጣቶችን ለመመልመል የሚደረግ ማናቸውን ሙከራ ለማክሸፍ ነቅተው በመጠባበቅ እየሰሩ ነው ብለዋል። አያይዘውም ቃል አቀባዩ አልሸባብ የደቀነው ስጋትና ኢትዮጵያውያንን ለተዋጊነት ኢላማ ሊደረጉ የሚችሉበት አጋጣሚ ቢኖርም የኢትዮጵያ መንግስት በንቃት የሚከታተለው ጉዳይ በመሆኑ የጸጥታ ኃይሎቻችን እንቅስቃሴም እንደቀጠለ ስለሆነ ሁኔታውን ለመቆጣጠር ችለናል ሲሉ አክለዋል። የኢትዮጵያ መንግስት ጸረ ሽብርተኛ ጥረቶቹን ለማጎልበት ብሎም የኢትዮጵያን ብቻ ሳይሆን በአጠቃላይ የአፍሪካ ቀንድ አካባቢ ጸጥታና መረጋጋት መስራት እንዲጠበቅ ከክልላዊና ዓለም አቀፋዊ አጋሮቹ ጋር በቅርበት ለመስራት ያለው ቁርጠኝነት አሁንም የጸና ነው ሲሉም ቃል አቀባዩ አክለው ተናግረዋል። የሶማሊያውን የእስላማዊ መንግስት ቡድን ባለፈው ጥቅምት ወር ያቋቋሙት ለተገደለው የቡድኑ ዋና መሪ ለአቡበከር አልበግዳዲ ታማኝነቱን የገለጸ ነው በተባለው በሼክ አብደልቃድር ሙሚን የሚመሩ የቀድሞ የአልሻባብ ተዋጊዎች ሲሆኑ ሙሚን እንደ አውሮፓውያን የዘመን አቆጣጠር ባለው ባለፈው ግንቦት 31 ቀን በዩናይትድ ስቴትስ የአየር ጥቃት እንደተገደለ ተዘግቧል።